የአውስትራሊያ መንግስት በኮሮና ቫይረስ መዛመትን ለመገደብ የከለከላቸውን እንቅስቃሴዎች ለማላላት ሶስት ደረጃ ያላቸው እቅዶችን ይፋ ማድረጉን ተከትሎ ክልሎችና ግዛቶች የተለያዩ እንቅስቃሴዎችን የሚፈቅዱ የመጀመሪያ ደረጃ ያሉትን ገደቦች ያነሱ ሲሆን የቴካዌ አገልግሎት እንዲሰጡ ብቻ የተወሰነባቸው ሬስቶራንቶች ከሁለት ወራት በኋላ ደንበኞቻቸውን የሚያስተናገድ ስራ መጀመራቸው ስጋት ቢኖረውም እንቅስቃሴው ጥሩ እንደሆነ ኤስቢኤስ ያነጋገራቸው የሬስቶራንት ባለቤቶች ይገልጻሉ። ባለፉት ስምንት ሳምንታት ስራቸው በመቀዛቀዙ የተወሰኑ ቀኖች ብቻ ለመስራት ተገደን ነበር። ገበያችን በመቀነሱ የነበሩን ሰራተኞችን ቀንሰናል። በየግዛታችን የወጣው መመሪያን ተከትሎ ሬስቶራንቶችን መክፈትና ደንበኞቻችንን በስጋት ውስጥም ቢሆን ማግኘት ችለናል። ብዙዎች እየመጡ ነው። ደንበኞቻችን ገደቡ በመላላቱ ደስተኛ መሆናቸውን ከሚገልጹልን ስሜት መረዳት ችለናል። በሚቀጥሉት ሳምንታት ይበልጥ ብዙዎች ይመጣሉ ብለን እናስባለን፣ ይላሉ ኤስቢኤስ ከፐርስ የእንጀራ ሃውስ ባለቤት አቶ ጌታቸው አባይ፣ ከሲድኒ የጃምቦ ጃምቦ ኢትዮጵያ ሬስቶራንት ባለቤት አቶ መስፍን በቀለ፣ ከብሪዝበን የሺቡና ኢትዮጵያን አፍሪካን ሬስቶራንት ባለቤት አቶ ወርቅነህ ባዬ፣ ከአደላይድ ከአፍሪካን ቪሌጅ ሬስቶራንት አቶ መሐመድ በያን፣ ከሲድኒ አቶ ይበልጣል አድምጤ ከጉርሻ ኢትዮጵያን ሬስቶራንት በኮሮና ቫይረስ ምክንያት የተጣለው ገደብ የፈጠረባቸው ተጽዕኖና በመላላቱ የተመለከቷቸው ለውጦች ዙሪያ የሚከተለውን ገልጸውልናል። መሐመድ በላለው ከሳዛሶላዳሀትላይድ ቢዝነስ አፍሪካን ቪሌጅ ሴንተር ሬስቶራንት ሊ ከመጀመሪያው ከዜጎ ከማለታችን በፊት የአንድ ሜትር ተኩል ወይም ደግሞ የአምስት ሜትር ዲስታንስ ሲጋጥ ነበረ። ያ ሰዓት ነበለኛ ሞር ፍርሃት የነበረው ለከስተመርም ፍርሃት ነበረው፣ ለእኛም ፍርሃት ነበረ። ምን አይነት ከስተመር እንደሆነ ማስተናገድ በጣም ሀርድ ነበረ። ግን ቴክዌ ከተባለ ግን ሞስትሊ ዳውን ሆኗል ቢዝነስ። ከዛ በኋላ ግን እንደ እንትኑ ካይንድ ኦፍ ቲንግ የተመለሰ ነው። ግን ሆፕ እናደርጋለን። ከመጀመሪያው ፍርሃቱ ይሻላል። አንደኛ ከስተመሮቹን ሞር ዌብሳይትም ናቸው። ወጥቶ የለመዱት ቦታ ና ሄዶ አውትዶር ኢንዶርም እንትን ለማድረግ ከንፈርተብል ትላን ናይ ሞር እንትን ያደረጋ ብሳይ በሆኖ የሚመጡት እና ጥራትን ቀንሰዋል። ካልፈው ይሻላል፣ ከመጀመሪያው ይሻላል። ያው ከንፈርተብል ባቶም ሀንድረድ ፐርሰንት እና ትንሽ ለውጣለ ብዬ አምናለሁ። ተግባይ እባላለሁ የሺ ቡና ኢትዮ አፍሪካን ካፌ ሬስቶራንት ባለቤት ነኝ። በዚህ በተከሰተው የኦፐሬሽን በሽታ ቀላል ያልሆነ ጉዳት አደርሷል። እና በመመሪያው መሰረት በመስራት እስካሁን ሰርቫይቭ አርገናል። ከዛም ባለፈ መንግስት ደግሞ በተለያየ መልኩ ድጋፍ በማድረጉ እሱንም ታሳይ በማድረግ እሱን በመጠቀም ቢዝነሳችን እስካሁን ደህና ነው። ቢሆንም አሁን ደግሞ የተሻለ የተሻለ ሁኔታ ላይ ያለ ነው። እንደተለመደው ቡክ እያደረጉ እንደውም አስር ሰው ብቻ ስለሆነ ትንሽ አስቲላውንም ወደፊት የሚጀመረው ቃል እሱን እንጠብቃለን እንጂ አስራ ሁለት አስራ አራት ስ አስራ አምስት ሰው ይሄ ቡክ እያደረጉ እስኪ ትንሽ ቆይታችሁ ምክንያቱሻል እያለ እያስተናገድን ያለ ነው እና ይሄ ወረርሽኝ ለእኛ ብቻ ስላልሆን የመጠበ ዓለም የመጣ ስለሆነ በእኛ በኩል ምንም አይነት ችግር አድርገን አልወሰድነውም። ያው አውስትራሊያ ነዋሪ ነኝ። እዚህ ሀገር ለሀያ ሁለት ዓመት ተቀምቻለሁም አቤቻቸው ውጤተሰት ነው ኦልሞስት ወደ አምስት ዓመት አድርገዋል። ኮሮና የመጣ ጊዜ እንደዛ አይነት ስንደመጥፎ ሁኔታ አልነበረም። ምክንያቱም ነገሮች ሁሉ ተቀየረ። ዳይኒን እንዳታደርጉ ተባለ። ቴክ ዌይ የተባለ ቴክ ዌይ ራሱ ሰዎቹ መጥተው ምግብ እንኳን ለመውሰድ በጣም ከባድ ነበር። ለሁለት አመት የሚሆን የመጀመሪያ እንደት በዛ በጣም ስለከበደ እንግዲህ ገንዘቡ ይቅርና በካርድ የከፈላቸው ፒክአፕ አድርጋቸው ምግባቸው መውሰድ ይሰላችበት ብለን የታደረግን ብዙም አልነበረም። ግን ብንወሰን እኛም ለራሳችን ስስ ብለን ሰኞ እስከ ሐሙስ ዘጋን። አርብና ቅዳሜ ነበር የምንሰራው። አርብና ቅዳሜ ቴክአዌይ እየመጡ ሰፖርት የሚያደርጉ በተለይ እነዚህ ደገን ካስተመርስ እኛም ሰፖርት ለማድረግ እየመጡ ቴክአዌይ ያደርጉ ነበር። ግን ብዙም ኢንካም አልነበረው አሁን ያው በዌስተን አውስትራሊያ ወደ ሀያ ሰው ተፈቅዶ ልበላል ከፍርሰኖች ወደ ሀያ ሰው ዳይኒን ማድረግ እንደሚችሉ ተፈቀደ እና የመጀመሪ ቀን የከፈት ነው አርብ ዕለት ነው አርብ ዕለት ልክ አድቨርታይዝ እንዳደረግ ነው አስራ ስምንት ሰው ካደረጉ ላይ ዲነር ቀንም ሰዎች እየመጡ ናቸው ሁኔታ እየሄደ ነው ያለው እና አርብና ቅዳሜ ብዙ ጥሩ ሰዎች መጥተው ቁጭ ብለው በልተው ጠጥተው በጽባቸው ነው የሄዱት እና በመፈቀዱ እኛ ብቻ ሳይሆን ደስ ያለን ኢቨን ካስተማዎቹ በጣም ደስ እንዳላቸው እና መጥተው እንደ ፋሚሊ ቁጭ ብለው መብላት መጠጣት ደስ ብሏቸው ፊታቸው ደስ ሲላቸው እኛ እራሳችን ደስ ብሎናል ለማለት ነው። ይበልጣል ይባላል። የምኖረው በሲድኒ ከተማ ነው ከባለቤቴ ጋር ሆነን ሬስቶራንት እያካሄድ ነው ያለ ነው። በዚህ በኮቪድ አስራ ዘጠኝ ከመጣ በኋላ ለተወሰነ ጊዜ ሬስቶራንታችን ዝግ ነበረ። ከዛ እንደገና ከፍተን የቴክ አዌይ ስራ ለመጀመር ሞከርን። ግን ቴክ አዌይ ብዙ ስላለመደልን ስራው በጣም ጥርስ ካልዳ ነበረ። ከፍትም የተወሰነ ሰዓት ነበረ እና ስራችን በጣም ደግሞ ነበር። እንደገና ደግሞ አሁን ከሳምንት በፊት እንዲከፍት ተደረገ። የተወሰነ ልን አስር ሰው ነው እንደዛ መሆኑ ነው። ሰው የመምታት ፍላጎት በጣም ደካማ ነበረ፣ ግን በዛ ወቅት የቴካዌ ቢዝነሱ ትንሽ እያደገ መጣ። አሁን ትንሽ ትንሽ መሻሻል እየታየ ነው። በተለይ ከትናንት ጀምሮ ሰዎች እየመጡ ናቸው፣ ግን በቂ አይደለም። ሰው እስካሁን ፍርሃት ላይ ነው ያለው ላይ ተሰማኛል። በዚህ ላይ ያለ ነው በመስም በተላለኝ ያው አምስት ሆነር ሶ ጃምቦ ጃምቦ ኢትዮጵያ ሬስቶራንት ሲድኒ አውስትራሊያ እርግጥ በቢዝነሳችን ላይ ብዙ ከባድ ተጽዕኖ ነበረ። ስፔሻሊ ዘላስት ዊክስ በጣም ትልቅ ተጽዕኖ ፈጥሯል ቴክ Take, ago, yeah. take also over it We do, like our business down is by seventy percent almost. Now, yeah. the, the first measure of you, so I government to almost. Uh, የቀኑ ነው የሰው ሙቭመንት እየጨመረ ነው። በየመንገዱም ላይ በየቢዝነሱም ላይ አዘማመንት ያው አስር ሰው ብቻ ነው የምናስተናግደው። ያው ታይም ሊሚት እየሰጠን ነው። ቴን ግሩፕ ዘይ ስቴይ አባውት አወር ኤንድ ሀፍ። እነሱ ሲሄዱ ሌላ አስር ሰው እናስገባለን። ያው እንቅስቃሴ እየታየ ነው። አዘማመንት ስ አወር ቢዝነስ ኦልሞስት ጌቲንግ ባክ ቱ ያው እየቆምን ነው። እንግዲህ ሁራችን ትንሽ እንቅስቃሴ ወደና ይመስላል። ጥሩ ነው። እንግዲህ አሁን ሰዎችም በአሁኑ ጊዜ ቦክ ካደረጉ በኋላ ዘጀስ ቢዛት ሾርት ሮድስ ዘጀስ ካንስሊንግ ወይ ቦኪንግ ሙቭመንት አለ ስለ ያው ትንሽ ሰው ይንቀሳቀሳል። እርግጥ ሄዶ ወዳ አይደ ለማድረግ ስቲል የፍርሃቱን ነገር አለ ቱ ቢሆነስ ምክንያቱም ያ ስቲል ሁሉንም ቢዝነስ አስፔክት እያደረገ ነው። ሰው ያው በራሽን ላይ ወደ ሬስቶራንቱ ቦኪንግ ሲያደርጉ እንሰጣለን እንደገና። ያው ለረጅም ጊዜም ዘግተን ስለነበረ በእኛም ላይ አንዳንድ የፍርሃት መልእክት አለ። ያው የፍርሃት ነገር የፍርሃት ነገር ይታያል። ምንም እንግዲህ አፖድ የምናደረገው ነገር አይደለም። ያው የኢንፌክሽንቱ ማሁን ልቢት ነው ትንሽ። ያው እርግጥ እንቅስቃሴ በኩል ከታየ የፍርሃቱም ነገር አለ። ሰውም ደግሞ ያው ሉጣና ሲል ሞክረው የሚል ነገርም አለ። የቪክቶሪያ መንግስት በኮሮና ቫይረስ ምክንያት የተጣሉ ገደቦችን ከሌሎች ግዛቶች ዘግየት ብሎ ማላላቱን እሁድ ዕለት የገለጸ ሲሆን ትምህርት ቤቶች ከረቡዕ ጠዋት ጀምሮ ሲከፈቱ ከጁን አንድ ቀን ጀምሮ ቤት ውስጥ እንግዶች ማስተናገድ፣ ሬስቶራንቶች፣ የስፖርት መስሪያ ቦታ፣ ጂም፣ የሃይማኖት ስነ ስርዓቶች፣ ቤተ መጽሐፍት፣ ጋላሪ፣ ሙዚየም፣ የመዋኛ ስፍራዎች፣ የሴቶች የውበት ሳሎን፣ የሰርግና የቀብር ስነ ስርዓቶችና ሌሎች ርቀትን በጠበቀ ሁኔታ በተለያዩ የሰዎች ቁጥር ገደቦች አገልግሎት እንዲሰጡ ተፈቅዷል። ከኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።